የአዲስ አበባና የኦሮሚያ ልዩ ዞን የተቀናጀ ማስተር ፕላን ተግባራዊ ይደረጋል መባሉን ተከትሎ በኦሮሚያ ከተሞች ከህዳር ወር አጋማሽ ጀምሮ እየተካሄደ ያለው የተቃውሞ እንቅስቃሴ በሳምንቱ ማብቂያ ቀናት ቅዳሜና እሁድና ዛሬም ቀጥሎ መዋሉ ተገልጿል። የተቃውሞ እንቅስቃሴው እንደ ቀጠለባቸው መሆኑ ከተገለጹት መካከል ምዕራብ ሀረርጌ ዞን ሜሶ ወረዳ ና ምዕራብ ሸዋ ይገኙበታል። የአሜሪካ ድምፅ የኦሮምኛ ክፍል ባልደረባ ነመውዳንድ ያጠናቀረውን ዘገባ ሰሎሞን ክፍሌ ያቀርበዋል። በምዕራብ ሀረርጌ ዞን ሜሶ ወረዳ አንድ ለደህንነቴ እሰጋለሁ ስሜ አይገለጽ ያሉ ነዋሪ እንደተናገሩት የከተማ ባለሥልጣናት ነዋሪዎችን ስብሰባ ጠርተው ማስተር ፕላኑ ቀርቷል፣ ከእንግዲህ በኋላ የምትቃወሙት ነገር የለም ብለዋል ነዋሪው። ባለስልጣናቱ በመቀጠል ያሉትን ሲያስረዱም እንዲህ ብለዋል። ሩ ገሽተን ሰኒ ሎንዴሰን ስተሎንዴስ ልጆች ፍየል አርደው ደሙን እየተቀቡ የቆሰሉና የሞቱ ያስመስሉ እንጂ የሞተ የለም አሉን። ህብረተሰቡም በዓይናችን እያየንና የራሳችን አካል የሆኑ ሰዎች እየሞቱ እንዴት እንዲህ ትላላችሁ ብለው ተቆጡ። በተጨማሪም መብታችን ይከበር፣ የአርሶ አደሩ የመሬት ባለቤትነት መብት ይጠበቅ ሲሉ ጥያቄ አቀረቡ። መስማማት ግን ሳይቻል ቀረና ስብሰባው ተበተነ። እኚሁ ስማቸው እንዳይገለጽ የጠየቁ የሜሶ ነዋሪ ለባልደረባችን ሞዳንዲ አክለው እንደተናገሩት ኡርፎና ሶዶም በምትባል ከሜሶ 8 ኪሎ ሜትር ርቀት ላይ በምትገኝ ቦታ የሶማሌ ክልል ሰዎች ናቸው የተባሉ መንገድ ላይ በአርሶ አደሮች ላይ ተኩስ ከፍተው ስድስት ሰዎችን ገድለዋል። እኛ ግን የመንግሥት ወታደር ከተኳሾቹ መሃል እንዳለ አረጋግጠናል ብለዋል። ይህ ከሆነ በኋላ የአካባቢው ህዝብ በጣም ተቆጥቶ ተቃውሞውን ለመግለጽም ከአዲስ አበባ ጅቡቲ የሚሄደውን መንገድ ጎማና ሌሎች ቁሳቁሶች በማቃጠል ዘግቷል። ዛሬ ደግሞ በሜሶ ቦምብ ፈንድቶ አራት ወጣቶች ቆስለዋል። ህብረተሰቡም ይህን የሚያደርገው የመንግሥት አካል ነው በማለት እንደገና ተቃውሞውን ማሰማት ጀምሯል። አሸባሪው ወገናችንን የሚደበድበው የመከላከያ ሰራዊት በመሆኑ ወረዳችንን ለቆ ይውጣ እያሉ ነው ሲሉ ነዋሪው አስረድተዋል። በሜሶ የሆነውን የሰሙ የአሰቦት ገጠር ቀበሌ ነዋሪዎችም በብዛት ወጥተው አጋርነታቸውን መግለጻቸውን እኚሁ የሜሶ ከተማ ነዋሪ ለነሞ ገልጸውለታል። በሌላ በኩል በሜሶ ሰልፍ ለማድረግ ፍቃድ የጠየቀ ወገን የለም። በሕገ ወጥ መንገድ ሰልፍ ወጥተው ድንጋይ ሲወረውሩ የነበሩ ተማሪዎችና አንዳንድ የህብረተሰቡ አባላት ግን ታይተዋል ሲሉ የወረዳው ምክትል አስተዳዳሪ አቶ መሐመድ ጀማል አስረድተዋል። አክለው ሲናገሩ ሞቱ የተባሉት የተባለው እውነት ነው። የሞቱት ግን በአካባቢው በሚኖሩ አርብቶ አደሮች ማለትም በሶማሌና ኦሮሞ መካከል በተፈጠረ ግጭት ምክንያት ነው። መከላከያ ሰራዊቱ በዚያ የተገኘውም ችግሩን ለመፍታትና ሁለቱን ማህበረሰቦች ለማስማማት እንጂ በግድያው አልተሳተፈም ብለዋል። የወረዳው አስተዳዳሪ አቶ መሐመድ ጀማል ለነሞ በተጨማሪ ሲናገሩም እንዲህ ብለዋል። ሶቺሌን ሴራን አላ ገገይፈመንጅሩ ሶቺሌ ሴራ አላ ሰዎቹ ሕገ ወጥ አድራጎቶችን ፈጽመዋል። መንገድ ወጥተው ተቃውሞ ያሰሙትም ፈቃድ ሳይኖራቸው ነው። እኛ ዕውቅና ሰተን የተቀበልናቸው ጥያቄዎች የሉም። ስንመለከተው ግን ጉዳዩ ከማስተር ፕላኑ ጋር የተያያዘ መሆኑን ደርሰንበታል። ተቃውሞውን የሚያካሄዱት ደግሞ ጥቂት የማኅበረሰቡ አባላት ናቸው። በሌላ በኩል በምዕራብ ሸዋ ጨልያ ወረዳ የሌሊስቱ ቢሎ አንደኛ ደረጃ ትምህርት ቤት ተማሪዎች ወንድሞቻችንና እህቶቻችን እየተገደሉ በእነርሱ አስከሬን ላይ አንማርም፣ መታሰቢያ የሆናቸው ዘንድ የዘንድሮውን ዓመት ትምህርት አቁመናል ሲሉ ወደ ቤታቸው ተመልሰዋል። ሰልፉ ግን በሰላም ተጠናቋል ሲሉ የአፋን ኦሮሞ ባልደረባችን ነሞ ዳንድ ያነጋገራቸው የከተማዋ ነዋሪ አስረድተዋል። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ነበር። የትንታኔው መጽሔት ይቀጥላል።